የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ና ምክትላቸው ዶክተር አዲሱ ገብረ እግዚአብሔር ዛሬ ቀትር ላይ በሰጡት ሰፋ ያለ ጋዜጣዊ መግለጫ የፖለቲካ ፓርቲ ታዛቢዎች ባሉበት ኮረጆው ነጻ መሆኑን በቁልፍ መቆለፉንና በመጨረሻም ቆጠራው ተካሂዶ ተስማምተው የፈረሙትን ሰነድ በምሳሌነት እያሳዩ የምርጫውን ፍትሐዊነትና ተአማኒነት አስረድተዋል። ሆኖም ግን በስም ያልጠቀሷቸው ፓርቲዎች ታዛቢዎቻችን እንዳይታዘቡ ተከለከሉ የሚሉና ሌሎች ሰበቦች ያሏቸውን በመደርደር የምርጫውን ሂደት ጥላሸት ለመቀባት እየተንቀሳቀሱ ነው ብለዋል። መድረኩ ለጥያቄና መልስ ክፍት ሲሆን በቦንጋ የምርጫ ታዛቢዎች ተከለከሉ ያለ ፓርቲ አለና በቦንጋ ምርጫ ተካሄደዋል ወይ? ካልተካሄደስ ለመቼ ተቆርጧል? ዋናው ዋና የሚባሉ የተቃዋሚ ፓርቲዎች ውጤቱን አንቀበልም ብሏል። ይህ ደግሞ ከተሰማራው የጸጥታ ኃይል ብዛት አንጻር በህዝቡ ሰላሙ ይደፈር ሲሆን ወይ የሚል ስጋት አሳድረዋል። በዚህ ላይ የሚሰጡት ማብራሪያ ምንድን ነው ተብሎ ከዶቼ ቬለ ለቀረበ ጥያቄ ፕሮፌሰር መርጋ በቃና ሲመልሱ ቦርዱ የጊዜ ሰሌዳ አውጥቶ እዛ የተመዘገቡ ተወዳዳሪ ፓርቲዎች በቅስቀሳ ላይ ይገኛሉ በአሁኑ ጊዜ። ስለዚህ ሰኔ ሰባት ቀን ምርጫው ይካሄዳል። የአንድ ምርጫ ክልል ነው እሱ። ለዚህ ሪፖርቱ የመጨረሻ ሰኔ 15 ቀን ለህዝብ ይፋ የምናደርገው ውስጥ ገብቶ ይመጣል ማለት ነው። ውጤት አልቀበልም፣ ሁለት ሰዎች እኮ ትግል ገጥሞ አንዱ ተዘርሮ መሬት፣ አንዱ ቆሞ እያለ አይ እኔ እኮ አልወደኩም፣ በፍጹም አልወደኩም፣ ጫማዬ ነው ያንሸራተተኝ የምሉ አሉ። ውጤት አልቀበልም ማለት የ36 ሚሊየን ህዝብ ከበሬታ፣ የምርጫ ህጉ ለምርጫ አስፈጻሚዎች ያሁሉ ለተንቀሳቀሰው፣ ለጋዜጠኞች፣ ለፍትህ አካላት ለሲቪክ ማህበራት ያለው ከበሬታ መግለጫ ነው የሚሆነው። ስለዚህ ይሄ በጣም የሚያሳፍር ነው። እያወቅ ማንን ነው የምንዋሾው? ነው ነ ጥያቄ፣ ማንን የምንዋሾው? በድሬዳዋ ጅጅጋና ሐረር ከአንዳንድ የፖለቲካ ፓርቲ እጩዎች ከምርጫ ቦርድ ለፓርቲዎቹ የተሰጠ ድጎማ ለእኛ አልደረሰም፣ ከኪሳችን ነው እየተንቀሳቀስን ያለነው የሚል ጥቆማ ደርሶን ስለነበረ ይህ እንዴት ይታያል ለሚለው ጥያቄያችንና ከሌሎች ጋዜጠኞች ለቀረቡት ጥያቄዎች ዶክተር አዲሱ ተከታይን ብሏል። ለፖለቲካ ፓርቲዎች በፎርሙላው መሰረት የተደለደለው በምርጫው እንቅስቃሴ ውስጥ ንቁ ተሳታፊ እንዲሆኑ ቅስቀሳው ወቅትም በሚገባ መቀስቀስ እንዲችሉ አማራጭ ሀሳቦቻቸውን ለሕዝብ ማቅረብ እንዲችሉ ለዚያ ዓላማ ነው ያ የፋይናንስ ድጋፍ የተሰጠው። የገንዘቡንም አጠቃቀም ከተመደበለት ዓላማ ውጪ ያዋለ ፓርቲ ተጠያቂ እንደሚሆን በአዋጅ ቁጥር 573 በትክክል ተቀምጠዋል። የሕዝብን ውሳኔ አለመቀበል ማለት ጸረ ሕግ፣ ጸረ ዲሞክራሲያዊና ጸረ ሰላማዊ አካሄድ እከተላለሁ የማለት ያህል ነው። ሕዝብን ማክበር አስፈላጊ ነው ሲባል ከህጉ ጀርባ ያለው ህዝብ ነው። ውጤቱን አንቀበልምና ጸረ ሰላም ወደሆነ ማለትም ህጋዊ ያልሆነ መንገድ ውስጥ እንገባለን የሚሉ ፖለቲካ ፓርቲዎች ይህም በህጉ ተቀምጠዋል። ከምርጫው ቀን በፊት 48 ቅሬታዎች ቀርበው በውይይት እንዲያም ሲል በፍርድ ቤት እልባት አግኝተዋል ያሉት ዶክተር አዲሱ የምርጫው ቀን በተመለከተ ግን ለቦርዱ አንዳችም ቅሬታ አልቀረበም። ተቃዋሚዎች ቅሬታ ካላቸው ለምርጫ ጣቢያ ማቅረብ ሲገባቸው ለሬዲዮ ጣቢያ ነው ያቀረቡት ሲሉም ጠጠር ባለቃላት ተቃዋሚዎችን ወቅሰዋል። ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም